ነጋት ቡላ አመሰገንታ ፋን አማራ ቱ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 6 2013 ዓ ም ዝግጅታችን ጀመረ። ዛሬ በኖርዝ ካሮላይና ነበርኩ። በርካታ ሰው የተገኘበት በጣም ትልቅ ዝግጅት ስለነበር ደስ የሚል ስሜት ሰምቶኛል። ፍሎሪዳም ፔንስልቬንያም በሁሉም ቦታ አለ። መምራት የፕሬዚዳንት ኃላፊነት ነው። እርሳቸው ግን ይህን አላደረጉም። ምን መደረግ እንዳለበት መናገር ይፈራሉ። ምክንያቱም እኔ እንደሚመስለኝ እርሳቸው አብዝተው የሚጨነቁት ስለ አክሲዮን ገበያው ነው። በተናጥል ከተካሄደው ፕሬዚዳንታዊ ውይይት የተቀነጨበ ነው። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ዝግጅቶቻችንን በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታ እየጋር ልተዋችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችው ቆንጂ ይታየ ነኝ። ሊቢያ ውስጥ እጅግ አደገኛ ሁኔታ ውስጥ የነበሩ 153 አፍሪካውያን ስደተኞችና ጥገኝነት ፈላጊዎች የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር በአውሮፕላን አውጥቶ ወደ ኒጀር እንዳጓጓዛቸው ተገለጠ። ድርጅቱ ሊቢያ ውስጥ የሚያካሂደውን የስደተኞች ሕይወት የማትረፍ እንቅስቃሴ በኮቪድ-19 ወረርሽኝ የተነሳ ከሰባት ወራት በፊት ካቋረጠው ወዲህ ይህ የመጀመሪያው እንቅስቃሴ መሆኑ ተገልጿል። ዩኤንኤችሲአር በቻርተር አውሮፕላን ሰኞ ዕለት ወደ ኒጀር ያጓጓዛቸው ኤርትራውያን፣ ሶማሊያውያን፣ ሱዳናውያንና ደቡብ ሱዳናውያን ያሉባቸው መሆኑ ተመልክቷል። 16 ቤተሰቦች እንዲሁም 15 ከ18 ዓመት በታች የሆኑ ታዳጊ ወጣቶች እንዳሉባቸውም ተገልጿል። አብዛኞቹ ብቻቸውን ያሉ ወይም ከወላጆቻቸው የተነጠሉ ልጆች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽነር አስታውቋል። አብዛኞቹ የዓለሙ ድርጅት በአውሮፕላን ያጓጓዛቸው ስደተኞች ትሪፖሊ ውስጥ እጅግ ዘግናኝ በሆነ ሁኔታ በሚገኘው የሊቢያ ማጎሪያ ካምፕ ተይዘው የከረሙም እንዳሉባቸው ነው ድርጅቱ ያመለከተው። በአፍሪካ የማዕከላዊ ሳህል ክልል ለሰብአዊ እርዳታ የሚውል ገንዘብ ምንጭ ጨርሶ በመሟጠጡ የሚሊዮኖች ደህንነት ለከፋ አደጋ ተጋልጧል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ዓለም አቀፍ ለጋሾች ለሚቀጥለው ሳምንት በተጠራው ከፍተኛ የእርዳታ ማሰባሰቢያ ጉባኤ ተገኝተው መርዳት ካልቻሉ እጅግ የበረታ ምስቅልቅል ሊከተል ይችላል ሲል የመንግስታቱ ድርጅት አስጠንቅቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በሳህል ክልል የሚንቀሳቀሱ የተባበሩት መንግስታት ድርጅት የተለያዩ ጽህፈት ቤቶች ከፍተኛ የበጀት እጥረት እንደገጠማቸው ይፋ አድርገዋል። በቡርኪና ፋሶ፣ ኒጀር እና ማሊ ለሚገኙ አብዛኞቹም ህጻናት የሆኑባቸውን ከ13 ሚሊዮን በላይ ተረጂዎች ህይወት ለማዳን የሚውል የ2.4 ቢሊዮን ዶላር ወይም በዛሬው የኢትዮጵያ የገንዘብ ምንዛሬ ስሌት 90 ቢሊዮን ብር ከአሁን አንስቶ ለመጪው አንድ ዓመት የሚያዘልቃቸው በጀት ያስፈልጋቸዋል። ኮቪድ-19 ያስከተለው የምጣኔ ሀብት ቀውስም ሁኔታውን ይበልጥ እያባባሰው ይገኛል። የዩኒሴፍ ቃል አቀባይ ማርኪሴ መርካዶ እንደሚያስረዱት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ ህጻናት በኃይል ከመኖሪያቸው ለመፈናቀል ተገደዋል። በምግብ እጥረት የሚሰቃዩ ህጻናት ቁጥርም ጨምረዋል። በቡርኪና ፋሶ አንዳንድ አካባቢዎችም በነኚህ ተደራራቢ ችግሮች ሳቢያ ለህልፈት የሚዳረጉ ህጻናት ቁጥር እያየለ ነው። በሶስት ሀገሮች ውስጥ እየተፈጸሙ ያሉ የተነጣጠሩ ጥቃቶች ለአራት ሺህ ትምህርት ቤቶች መዘጋት ምክንያት ሆነዋል። ይህም የቀሩትን ኮቪድ-19 ከመዝጋቱ አስቀድሞ ነው። በጨቅላ ዕድሜያቸው ለተዋጊነት የሚመለመሉበትን ጨምሮ ተገዶ የመደፈርና ሌሎች በህፃናት ላይ የሚፈጸሙ በክትትልም የተረጋገጡ በደሎችም መጠን በእጅጉ ጨምሯል። ቃል አቀባዩ አክለውም ዩኒሴፍ በያዝነው ዓመት ለበርካታ ሚሊዮን ሕፃናት ከገዳይ በሽታዎች መከላከል የሚያስችሉ የክትባት መድኃኒቶችንና በረሃብ ለተጎዱ ሕፃናትም የሚውሉ አልሚ ምግቦችን ለማቅረብ ከሚያስፈልገው የ210 ሚሊዮን ዶላር ወጪ ያገኘው ከአንድ ሶስተኛው በታች መሆኑን ገልጠዋል። የመንግስታቱ ድርጅት የምግብ ፕሮግራምን በበኩሉ ለሰብአዊ እርዳታ ከሚያስፈልገው ገንዘብ የ178 ሚሊዮን ዶላር እጥረት እንደገጠመውና የሕይወት አድን ስራው ብርቱ ፈተና እንደተደቀነበት አስታውቋል። በሰሜናዊ ቡርኪና ፋሶ ከባድ የረሃብ አደጋ ማንዣበቡንም አመልክቷል። በውከት ክፉኛ የተበታተከውና በድህነት የቆረቆዘው የሳህል ክልል ደራሽ ካላገኘ ወደ ዓለማችን ግዙፍ ቀውስነት እንዳያመራ ያስጠነቀቁት የመንግስታቱ ድርጅት ባለስልጣናት በሌላ በኩል ደግሞ ሁኔታው የሚጠይቀው አይነት ጠቀም ያለ እርዳታ በወቅቱ ከደረሰ ይህንን አስከፊ አዝማሚያ ወደ ተሻለ ለመቀየር የሳህል ክልል ያለውን እምቅ አቅም መጠቀም የሚያስችል እድል መኖሩን በአጽንኦት አስረድተዋል። አፍሪካ ውስጥ በኮቪድ-19 ወረርሽኙ ምክንያት ረሃብና በበቂ የተመጣጠነ ምግብ መጎዳት እየተባባሰ መሄዱን አንድ አዲስ ጥናት አመለከተ። በተለይ በባለዝቅተኛ ገቢ ሀገሮች ወይም ግጭት በቀጠለባቸው አካባቢዎች ሁኔታው የባሰ ነው ብሏል። ይህንን የዳሰሳ ጥናት ያወጣው የቀይ መስቀል ዓለም አቀፍ ኮሚቴ አይሲአርሲ ሲሆን ካለፈው ሰኔ እስከ ነሐሴ በነበረው ጊዜ በአስር የአፍሪካ ሀገሮች 2400 ሰዎችን ይዞታ ተከታትሎ የደረሰበት መሆኑን ነው ያመለከተው። 94 ከመቶ የዚህ ግምገማ ተጠያቂዎች በአካባቢያቸው ገበያዎች የምግቡ ዋጋ መጨመሩን ሲናገሩ፣ 82 ከመቶ ደግሞ የዕለት ገበያቸውን ወይም ስራቸውን እንዳጡ ተናግረዋል። የቀውሱን ወቅት የሚያሳልፈን በቂ ጥሪት አለን ያሉት 7 ከመቶ ብቻ እንደሆኑም ጥናቱ አክሎ አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሰሜኑ ንፍቀ ክበብ አየሩ ሲቀዘቅዝ ኮቪድ-19 ይብሱን ይዛመታል፣ የተያዦቹ ቁጥርም ያሻቅባል የሚለው ትንበያ እውን እየሆነ ይመስላል። በአሁኑ ጊዜ በዓለም ዙሪያ በየቀኑ የሚመዘገቡት የቫይረሱ አዲስ ተያዦች ቁጥር ወደ 330 ሺ ከፍ ብሏል። አውሮፓና ዩናይትድ ስቴትስ ውስጥ ዕለታዊው የቫይረሱ ተጋላጮች ቁጥር እያሻቀበ ነው። ትናንትና ዩናይትድ ስቴትስ ውስጥ ከ64 ሺህ በላይ አዲስ የኮሮና ቫይረስ ተያዦች ተመዝግበዋል። ካለፈው ሐምሌ ወር ወዲህ ትልቁ እንደሆነ ነው የተገለጸው። የዓለም የጤና ድርጅት የአውሮፓ ዲሬክተር እንደተናገሩት በአህጉሪቱ በየቀኑ አንድ ሺህ ሰው እየሞተ ነው። ባለፉት አስር ቀናት ብቻ ከአንድ ሚሊዮን በላይ የቫይረሱ አዲስ ተጋላጮች ተመዝግበዋል። አውሮፓ ውስጥ በአሁኑ ጊዜ ፊቱን በጭንብል የሚሸፈነው ሰው ስልሳ ከመቶ ሲሆን ዘጠና አምስት ከመቶ በጭንብል ቢሸፈን ማህበራዊ ርቀቱንም ቢጠብቅ በክረምቱ ወቅት የኮቪድ አስራ ዘጠኝን ጉዳት ለመቀነስ ይቻላል ሲሉ ሃንስ ክሉገ የዓለም የጤና ድርጅቱ ባለስልጣን አሳስበዋል። በዩናይትድ ስቴትስ ዋናው የተላላፊ በሽታዎች ባለሙያ ዶክተር አንቶኒ ፋውቺ አሜሪካውያን በመጪው ህዳር መጨረሻ የሚውለውን የምስጋና ቀን በዓል ታንክስጊቪንግ አከባበራቸውን ከወዲሁ እንዲያስቡበት ምክር ሰጥተዋል። አረጋውያንና በተለያዩ በሽታዎች የተነሳ ተጋላጭ የሆኑ አባላት ያላቸው ቤተሰቦች በተለይ አጥብቀው እንዲያስቡበት ነው የመከሩት። ይህ በዚህ እንዳለ ፈረንሳይ ለፓሪስና ለሌሎች ሰባት ከተሞች የታቀደው ከምሽቱ ሶስት ሰዓት እስከ ንጋት አስራ ሁለት ሰዓት የሚጸናው የሰዓት እላፊ ከነገ ቅዳሜ ጀምሮ ተግባራዊ ይሆናል ተብሏል። በጀርመን ደግሞ ቻንስለር አንገላ መርክል እና የሀገሪቱ 16 ክፍለ ግዛቶች አስተዳዳሪዎች የኮሮና ተያዦች ቁጥር ማሻቀቡን ተከትሎ አዲስ ዙር አገር አቀፍ የእንቅስቃሴ ክልከላ ለማወጅ ተስማምተዋል ተብሏል። በአሁኑ ጊዜ በዓለም ዙሪያ በኮቪድ-19 ምክንያት ህይወታቸውን ያጡት ሰዎች ከአንድ ሚሊዮን ያለፉ ሲሆን በቫይረሱ የተያዙት ቁጥር ደግሞ ወደ 39 ሚሊዮን እየተጠጋ መሆኑ ታውቋል። ትናንት ማታ በየበኩላቸው በቴሌቪዥን በተሰራጨ የአዳራሽ ውስጥ የመራጭ ጥያቄና መልስ መድረክ ላይ የተገኙት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬ የምረጡኝ ዘመቻቸውን ቀጥለዋል። በአውሮፓ የዘመን አቆጣጠር ህዳር ሶስት ቀን የሚካሄደው ፕሬዝደንታዊ ምርጫ በተቃረበበት በአሁኑ ወቅት ሁለቱ ውጭ ተፎካካሪዎች ሁለቱ እጩ ተፎካካሪዎች የመራጭ ድጋፍ ለማሰባሰብ በሶስት የብርቱ ፉክክር ክፍለ ግዛቶች ይዘዋወራሉ። በፍሎሪዳ ዩኒቨርሲቲው የምርጫዎች ፕሮጀክት መሠረት ከወዲሁ 18 ሚሊዮን ህዝብ ድምጹን ሰጥቷል። ትራምፕ ወደ ፍሎሪዳና ጆርጂያ ያመራሉ ተብሏል። ሁለቱ ክፍለ ግዛቶች ለሚስተር ትራምፕ ድጋሚ የመመረጥ እድል ወሳኝ ተደርገው የሚታዩ ናቸው። ጆ ባይደን ደግሞ ለምረጡ እንቅስቀሳ ወደ ሚሽጋን ያመራሉ። በምሽቱ አብይ ርዕስ የትናንት ምሽቱን በቴሌቪዥን የተላለፉ ዝግጅቶች የተመለከተ ዘገባ ይቀርባል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅት እንዳደረሰችን ዜናዎች እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ985 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 6 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የተናጥሉ ፕሬዝዳንታዊ ውይይት። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ተፎካካሪያቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን ከመራጮች የሚነሱ ጥያቄዎችን በቀጥታ የሚመልስ የአዳራሽ ውስጥ ውይይት ትላንት አካሂደዋል። ሶስት ሳምንታት ለቀረው ምርጫ በተመሳሳይ ሰአት በየፊናቸው ሆነው በተናጥል ያካሄዱት ውይይት በቴሌቪዥን የተላለፈ ሲሆን ውይይቱን የተከታተለው የቪኦኤ ዘጋቢ ማይክ ኦስሊቪያን ተከታዩን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። መጀመሪያ የታሰበው ሁለቱ እጩዎች በአካል ተገናኝተው ግንባር ለግንባር ክርክር እንዲያደርጉ ነበር። ይሁን እንጂ ህዳር ሁለት ቀን ፕሬዝደንት ትራምፕ ለኮቪድ-19 መጋለጣቸው በመነገሩ ውይይቱ በአካል መሆን ቀርቶ በርቀት በኢንተርኔት እንዲሆን በአዘጋጆቹ ተወሰነ። ትራምፕ ግን በአካል ካልሆነ በርቀት ኢንተርኔት ላይ አላደርግም አሉ። በዚህ የተነሳ ሁለቱም መጪዎች አፎካካሪ በሆኑት አሻሚዎቹ ክፍለ ግዛቶች ፐንሰልቬኒያና ፍሎሪዳ ላይ የአዳራሽ ውስጥ የጥያቄና መልስ ውይይት አዘጋጁ። ከህዝብ በተሰበሰበው የአስተያየት ድምፅ መሠረት ትራምፕ በባይደን ተቀድመዋል። በዚህ የተነሳ በህመም ላይ የነበሩበትንም ጊዜ ለማካካስ እየተሯሯጡ ነው። በኤንቢሲ ቴሌቪዥን በተላለፈው ዝግጅታቸው ላይ ትራምፕ እንዲህ አሉ። ዛሬ በኖርዝ ካሮላይና ነበርኩ በርካታ ሰው የተገኘበት በጣም ትልቅ ዝግጅት ስለነበር ደስ የሚል ስሜት ሰምቶኛል። ፍሎሪዳም ፔንስልቬኒያም በሁሉም ቦታ አለ። ትራምፕ ኮቪድ-19ን አስመልክቶ እየሰሩ ያሉትን ስራ በማድነቅ በተለይም ባለፈው ጥር ወር ከቻይና የሚመጡ በረራዎችን ማገዳቸውን አንስተው ጥሩ መስራታቸውንም ተናግረዋል። በኤቢሲ ቴሌቪዥን በተላለፈው የውይይት መድረክ ላይ የተገኙት ተፎካካሪያቸው ጆ ባይደን ግን ፕሬዝደንት ትራምፕ ለኮቪድ-19 የሰጡት ምላሽ በደረጃው የወደቀ ነው በማለት እንዲህ ብለዋል። መምራት የፕሬዝዳንት ኃላፊነት ነው። እሳቸው ግን ይህን አላደረጉም። ምን መደረግ እንዳለበት መናገር ይፈራሉ። ምክንያቱም እኔ እንደሚመስለኝ እሳቸው አብዝተው የሚጨነቁት ስለ አክሲዮን ገበያው ነው። ባይደን፣ ትራምፕ የክፍለ ግዛቶቹን ገዢዎችና ከንቲባዎችን መከላከሉንና መመሪያውን እንዲያጠብቁ ጫና ቢያሳድሩባቸው ኖሮ ብዙ ሕይወት በዳነ ነበር ብለዋል። በሌላም በኩል ለጠቅላይ ፍርድ ቤት ዳኝነት የታጩት ኤሚ ካኒ ባሬት ጉዳያቸው በዚህ ሳምንት በሰነት ኮሚቴው እየታየ ሲሆን፣ እጩነታቸው ከጸደቀላቸው አከራካሪ የሚሆን የምርጫ ውጤት ቢኖር በውሳኔው ምንነት ላይ ተጽዕኖ እንደሚኖረው ይገመታል። ትራምፕ ግን እንዲህ ይላሉ። ይህ ሙሉ በሙሉ የእሳቸው ምርጫ ነው። ወይ ለእኔ ወይም በእኔ ላይ ሊወስኑ ይችላሉ። ምንም ይሁን ምን ግን ማዳላት የሚኖርበት ምክንያት አይታየኝም። ባይደን የጠቅላይ ፍርድ ቤቱን ሚዛን ለመጠበቅ የዳኞችን ቁጥር እንደማይጨምሩ ቃለ መግባቱን አልፈለጉም። እንዲህ ብለዋል ለነገሩ እኔ የዚህ ነገር ደጋፊ አይደለሁም። ለማንኛውም ግን ወደፊት በምናየው ውጤት የሚወሰን ይሆናል። እጩዎች በአንድ ነገር ተስማምተዋል። ምርጫ እየመጣ ነው። ይህ በሀገራችን ታሪክ እጅግ በጣም ወሳኙ ምርጫ ይመስለኛል። ባይደን ከተመረጡ ከሪፐብሊካን ጋር አብረው ለመስራት ቃል ገብተዋል። ምክንያቱም ልንግባባ የምንችልባቸው በጣም ብዙ ጉዳዮች አሉን። ፓርቲዎችን የሚለያዩቸው በርካታ ነገሮች ግን አሉ። በብዙ ክፍለ ግዛቶች ድምፅ መሰጠቱ ቀደም ብሎ የተጀመረ ሲሆን፣ ትራምፕ ግን መጠነ ሰፊ የሆነ ማጭበርበር ሊኖር እንደሚችል እያስጠነቅቁ ነው። ብዙዎቹ የምርጫ ባለሙያዎች ግን ይህ አይነቱ ነገር ተፈጥሮ አለማወቁን ይናገራሉ። ፕሬዚደንት ትራምፕም አንድ ጥያቄ ቀረበላቸው። እርሶ በምርጫው ቢሸነፉ ውጤቱን ይቀበላሉ? የሚል ። እንዲህ ብለው መለሱ። መልሱ እቀበላለሁ ነው፣ ግን የሚታመን ምርጫ እንዲሆን እፈልጋለሁ። ሌላውም ሰው ሁሉ የሚፈልገው ይህንኑ ነው። እጩዎቹ ካሁን በኋላ ለሚያደርጉት ክርክር ለመጨረሻ ጊዜ አንዴ እንደሚገናኙ ቀደም ሲል የተያዘው የጊዜ ሰሌዳ ያመለክታል። ት የዕለቱን አብይ ርዕስ ዘገባ ነበር። ዘጋቢዎቻችንን ላደረሱንም ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። መተከል ዞን በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወሰነ። በመተከል ዞን የደረሱ ጥቃቶችን አስመልክቶ ከአማራና ቤንሻንጉል ክልሎች መሪዎች ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በቤንሻንጉል ጉምዝ ክልል የመተከል ዞን ውስጥ አልፎ አልፎ ከሚከሰቱ ችግሮች በስተቀር አንጸራዊ መረጋጋት መስፈኑን ደግሞ የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በተገኙበት ውይይት ከተካሄደ በኋላ ዞኑ በማዘዣ ማዕከል ትዕዛዝ ስር እንዲተዳደር ተወስኗል ብለዋል። ማህበረሰቡ አብሮነቱን አጠናክሮ የሚመጣበትን ማናቸውንም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰናል ሲሉም ተናግረዋል በዞኑ ሰባት ወረዳዎች ስልጠና የወሰዱ ነባርና አዳዲስ ሚሊሻዎችም ከጸጥታ አካላት ጎን ሆነው ሰላም ለማስፈን ይሰራሉ ብለዋል ሀላፊው ናኮር መልካ በዚህ ዙሪያ ዘገባ አሰናድቷል የዛሬው ውይይት በቤኒሻንጉል ክልል በተለይም በመተከል ዞን የደረሱ ተከታታይ ጥቃቶችን ተከትሎ የመጣ ነው። የተወያዩትም ከአማራና ቤኔሻንጉል ቤኒሻንጉል ጉሙዝ የክልል መሪዎችና የጸጥታ ኃላፊዎች ጋር መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። በመተከል ዞን የተከሰቱ ግጭቶችን አስመልክቶ በተካሄደው በዚህ ውይይት ችግሮች መገምገማቸውንም አመልክተዋል። ያሉትን ችግሮች ፈትሸን የአካባቢውን ዘላቂ ሰላም ለማስጠበቅ የሚያስችሉ ቀጣይ አቅጣጫዎችን አስቀምጠናል ብለዋል። ጠቅላይ ሚኒስትሩ ዝርዝር ጉዳዮችን ግን አልጠቀሱም። በቤኒሻንጉል ጉሙዝ ክልል በንጹሐን ዜጎች ላይ የሚፈጸመው ጥቃት አሳሳቢነትም እንደቀጠለ ነው። በዚህ ክልል መተከል ዞን ሰሞኑን በተፈጸመ ጥቃት አስራ ሁለት ሰላማዊ ዜጎች ተገለዋል። የመተከል ዞን ከዚህ ጥቃት በኋላ ስላለበት ሁኔታ የክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ እንደሚከተለው አብራርተዋል። ቡድኖች እና ግለሰቦች ሲፈጥሩ የነበረው የፀጥታ ችግር ማህበረሰብ ውስጥ የእርስ በርስ መጠራጠር እንዲፈጠር አድርጎታል። የተኛ አመራር እና የዞን የወረዳ እንደዚህ በየደረጃ ያለው አመራር እስከ ጎጥ እና ቀበሌዎች ድረስ በመውደድ አሁን የተፈጠረ ያለው የፀጥታ ችግር ማህበረሰቡ አብሮነቱን አጠናክረው የሚመጣበትን ማናቸውም ጥቃት መመከት የሚያስችል ስራ መስራት እንዳለበት የጋራ መግባባት ላይ ደርሰን በዛ መሰረት የነበረው አለመረጋጋት ተስተካክሎ አሁን ላይ ከሞላ ጎደል አንጣራዊ ሰላም አለ። በዞን ውስጥ አልፎ አልፎ የሚታዩ ችግሮች ሊኖሩ ይችላሉ። እነሱን ያው አሁንም ተከታታይ የሆነ የህዝብ ግንኙነት ስራዎች ተጠናክረው ቀጥለዋል። በሁሉም አካባቢ የሚደረጉ ውይይቶች የህዝቦችን አንድነትና አብሮነት ለማጠናከር እዛ አካባቢም በስጋት ለመውጣት ሲፈልጉ የነበሩ ግለሰቦችንም እዛው ለማረጋጋት እና እዛው መደበኛ ስራቸው እንዲሰሩ የተደረገ ያለበት ሁኔታ አለ። ባለፈው መስከረም ወር የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በመተከል ተገኝተው ከከፍተኛ አመራሮች እና ከማህበረሰቡ ተወካዮች ጋር ውይይት አድርገው እንደነበር አቶ መለስ አስታውሰዋል። ከውይይቱ በኋላም የጸጥታ ችግሩን ለመቅረፍ ሁለት አቅጣጫዎች ተግባራዊ የተደረጉ መሆናቸውን አስታውቀዋል። ሚኒስትር አቶ ደመቀ መኮንን በተገኙበት ከፌዴራል ብልጽግና ፓርቲ አመራሮችን በተሳተፉበት አሁን እየተፈጠረ ያለውን የዞኑን ዘላቂ ሰላም እና ባቢ ለመፍጠር ምን መደረግ አለበት የሚል ብዙቶችን አካሂደናል። ከእነዚህ ብዙቶች ተነስተን እንግዲህ ሁለት አይነት አቅጣጫዎች የተቀመጡ፣ አንደኛው አሁን ያለው የጸጥታ ችግር በዞኑ ውስጥ መደበኛ ሕግ ማስከበር ደረጃ የሚቻል ስላልሆነ ለሶስት ወራት የሚቆይ ከመስከረም አስራ አንድ እስከ ሶስት ወር ለተከታታይ ወራት የሚቆይ ኮማንድ ፖስት አውጊዋል። ሁለት አይነት ተግባራት ናቸው የሚፈጸሙ። አንደኛው ላይ መጀመሪያው ሶስት ወራት የሚቆየው ኮማንድ ፖስትር በተለያዩ ጊዜያት ጥቃት የሚፈጽሙ ቡድኖች እና ግለሰቦች በተለያየ መንገድ ላይ ተግባሩት የተሰማሩ አካላትን ለሕግ ማቅረብ እና የሕግ የበላይነትን ማረጋገጥ ነው። ሁለተኛው አቅጣጫ ደግሞ ጫካ ውስጥ ሸፍተው በየጊዜው ማህበረሰቡ ላይ ጥቃት የሚፈጽሙ እርምጃን የሚወስዱ አካላትን የፌዴራል መከላከያ ሰራዊት እና ፌዴራል ፖሊስ እንደዚሁ የክልሉ ጠረሽ ሽምቅ ፖሊስ አባላትን ጨምሮ ያው በውጊያም ቢሆን የመደምሰስ ስራዎች በስፋት ሊሰሩ የማድረግ ስራዎች በዞኑ ሰባት ወረዳዎች ለበርካታ ነባርና አዳዲስ ሚሊሻዎች ስልጠና እየተሰጠ መሆኑን ገልጸው፣ አላማውም ከህብረተሰቡ ጋር ሆነው ዘላቂ ሰላምን ለማስፈን እንዲሰሩ ነው ብለዋል ኃላፊው። ነገር ግን የትጥቅ ችግር በመኖሩ የስጋት ቀጠናዎች ላይ ትኩረት እንደሚያደርጉ ጠቁመዋል። አቶ መለሰ አዳዲስ ሚሊሻ አባላትን የስልጠና በመስጠት ወደ ማህበረሰቦች ተቀላቅለው እኩይ ተግባር ያላቸው በሰላሙ የማይቆሙ አካላት ካሉ በጠጣ ጎን ሆኖ እንዲታገሉ ለማድረግ ዝግጅት እየተደረገን ያለው ትጥቅን በሚመለከት አሁን በርካታ ሚሊሻ ነው እያሰነጥነም ያለ ነው። የትጥቅ ችግር አለ በክልሉ ላይ ከሞላ ጎደል እኛ ያዝና ወታጫ በተለይ ለጥቃቱ ተጋላጭ ናቸው የሚባሉ አካባቢዎች እና ቦታዎችን ቀበሌዎችን ለይተት እነሱን የማስታጠቅ እና ወደ ስራ ውስጥ የማስገባት ስራ ዝግጅት እየተደረገ ያለው ትጥቅም በተመለከተ ባለፈው ምክትል ጠቅላይ ሚኒስትሩ እንዳሉት ማህበረሰብ ራሱን ታጥቆ እንዲከላከል እንደ ሀሳብ ያቀረቡት ነገር ነበር እና ርዕሰ ብሔሯ ማለትም ፕሬዚዳንቷ ባለፈው ማንም የታጠቀ ሀይል በኢትዮጵያ ከመንግስት ውጭ እንዳይኖር እናደርጋለን ሲሉ ነበር እና ከእሱ ጋር ተያይዞ የሚጣረስ ነገር አይኖረውም። ሊሆንም አይችልም። መሆንም አይችልም። በማስታጠቅ አይደለም ዘላቂ ሰላም ማሰል የሚችለው ቢ ሊሆን የሚችለው እኛም የተከተልነው ስትራቴጂ ሚሊሻውን በማሰልጠን ሚሊታሪ ትሬኒንግ ከወሰደ በኋላ እሱን የማስታጠቅ እና ከመንግስት መታ አካል ጎን ለጎን አጋዥ እንዲሆን ማድረግ ካልሆነ በስተቀር ሲቪልን ሙሉ በሙሉ እናስታጥቃለን ብንል ማስታጠቅ የምንችልበትም አቅም ላይኖር ይችላል። በዘላቂነት ደግሞ ትጥቅ ማስታጠቅ ዘላቂ ሰላም ያመጣል ብሎ ማሰብም ያስቸግራል። አንዳንድ ሰዎች እየታጠቁ ነው ለይቶ የማስታጠቁ ሁኔታ አለ ብለው የሚወሩ ወሬዎች አሉ እና ምን ያህል ታማኒ ናቸው? በሚገርቡ ሸንጉል ውስጥ አንድ ብሔር ብቻ ለሚኖረው ሁሉም የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ያሉበት ክልል ነው። ወደ መተከል ዞን ስትመጣም በርካታ ብሔሮች፣ ብሄረሰቦች ያሉበት አካባቢ እንደሆነ ታሳቢ በማድረግ ቻ በሚመለከት የሁሉም ብሔረሰቦችን ትብጥር ባማከለ መልኩ ነው ብሎ ስልጠና እየወሰዱ ያ ሲታጠቁም በተመሳሳይ ሁኔታ በመንግስት የተለጠ ስለሆነ ስብጥሩን በጠበቀ መልኩ ነው የሚታጠቁት ማለት ነው። ባለፉት ሶስት ዓመታት በኢትዮጵያ ከተደረገው ለውጥ በኋላ በመተከል ዞን ውስጥ የሚታየው ያለመረጋጋት ችግር መንስኤን በተመለከተም የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ተከታዩም ብለዋል። ከለቁ አጋማሽ አካባቢ ነው እነዚህ ችግሮች በስፋት ይስተዋሉ ያሉ። ስፔሻሊ ደግሞ በመተከል ዞን አካባቢ ባሉ ወረዳዎች፣ በጣም ሴሌክቲቭ በሆኑ ወረዳዎች። አንድም ያው እዛ አካባቢ ላይ የውስጥም የውጭን ተልኮ ያላት አካላትና ቡድኖች ይኖራሉ ብለን እናስባለን ከዛ ጋር ተያይዘው ቅድሚያ የመዋቅራችን ጥራት በደንብ መፈተሽ አለብን። መዋቅር ሲባል በየደረጃ ደረጃ ያለው እኛ አመራር ከክልል እስከ ታችኛው መዋቅር ድረስ ያለው በአስተሳሰብ፣ በአመለካከት፣ በተግባር ስምሪት ህዝባዊነትን ተላብሰው ትክክለኛ ቁመናን ይዘው ወደ ስራ ከመግባት አንጻር ኃላፊነትን በተገቢ መንገድ ከመውጣት አኳያ ምን ይመስላል የሚለው ነገር የሂስ ግለሂስ ግምገማ መድረኮችን ነው ያካሄድ ነው። ጉድለቶችን አግኝተናል። እነዚ ጉድለቶች አንደኛ አመራሩ የተሰጠውን ኃላፊነት በአግባቡ ሲወጣ አልነበረም። አንዳንድ አካባቢዎች ላይ ችግሮች ሲፈጠሩ የመረጃ ስርዓቱ አጠቃላይ ያን ስትራቴጂክ ሆኖ ከመምራት አኳያ የሚታዩ ጉድለቶች ስለሆኑ ፖለቲካዊ እርምጃዎች፣ የህግ ተጠያቂነትን ጭምር ለመውሰድ ጥረት ተደርገዋል። ጥቃት ፈጻሚው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን የተባለ የፖለቲካ ድርጅት ነው ሲሉም ተናግረዋል። አቶ መለሰ በክልሉ የሚንቀሳቀሱ በተለይ ደግሞ የጉህዴን ፖለቲካ ፓርቲ ብዙ ህዝቦች ዴሞክራሲያዊ ፓርቲ ንቅናቄ ይባላል። ይሄ ነው በዋናነት ጫካ ውስጥ ወታደር አሰልጥኖ ነው አሁን ላይ ፀረ ሰላም ተልእኮ ማስፈጸሚያ እያደረገ ያለው። ምንድን ነው ልዩ ፍላጎታቸው? ምናልባት መንግስት ከነሱ ጋር የሚደራደርበት ሁኔታ ሊፈጠር ይችላል። ሰዎቹ ለዛ ዝግጁ ናቸው ወይስ እንዲሁ በፀረ ሰላም ሀይልነት ተፈርጀው ይሄ ሁኔታ የሚቀጥል ይሆናል? ሀሳቦችን በተደጋጋሚ ድርድር ለማድረግ ሞክረዋል። የተለያዩ የመደራደሪያ ሀሳቦችን ያቀርባሉ። እነዛን መደራደሪያ ሀሳቦችን ወደ ተግባር አፈጻጸም ሲገባ ተግባራዊ ሆኖ አላገኘናቸውም። ነገር ግን ዛሬም ነገም የክልሉ መንግስት ይህ የደረጃ ያለው የክልሉ አመራርም ቢሆን የሚያቀርቧቸው ሰላምን ሊያስፍኝ የሚችሉ የመደራደሪያ ሀሳቦች ከሆኑ መደራደሪያ ሀሳቦችን ተቀብለን ሰላማዊ ትግል ለማድረግ ዝግጁ ይሆናል። ምንድን ነው እነሱ የሚያቀርቡት የመደራደሪያ ነገሩን እንግዲህ ምን ያረግላል እሱ መደራደሪያ ሀሳቦችን የሚያቀርቧቸውን እሱን፣ በሂደት ገና ያላለቁ ስለሆኑ ይሄ ነው ማለት መሰለ ነገር ቢሆን ይመረጣል። በሚቀጥለው መረጃ ማግኘት እንችላለን። በዚህ መደራደሪያ ሀሳቦቹ ላይ መግባባት ከቻለን ነገም ዛሬም ተግባብተን እንሰራለን። ብዙ ጊዜ ግን የሚቀርቡ መደራደሪያ ሀሳቦች ከሎጂክ የወጡ ስለሆነ እሱን መቀበል ደግሞ የባሰ ችግር ስለሚፈጥር በትክክለኛና ሪያሊቲ ላይ የተመሰረተ መደራደሪያ ሀሳብና መንግስትም ማየት የሚችለው ነገር ነገም ዛሬም በዝግጅት ሀሳቡን ተቀብሎ ለማስተናገድ ዝግጅት ላይ ነው ያለ ነው። መደራደርን ሰላማዊ ትግል እናርግ የሚሉ ከሆነ ኦኬ መድረኩ ክፍት ነው፣ ገብተው መታገል ይችላሉ። ከዚህ ከጥፋት ተልእኮ መጣ ነው ማለት ነው። እዛ ውጭ ከሆነ ደግሞ ያው መንግስት የጀመረው እስከ መጨረሻዊ ማጥራትና እርምጃ ውስጥ ማስተናቀል ተግባሩ ተጠናክሮን ይቀጥል ይሆናል ማለት ነው። በመተከል ዞን ከጥቂት ምናልባት ወዲህ የተከሰተውን አለመረጋጋት ተከትለው የክልሉ አመራሮችን ጨምሮ እስከ ወረዳ ያሉ አርባ አምስት ሰዎች ከስራ ኃላፊነታቸው እንዲነሱ መደረጉንና ከአስር በላይ የሚሆኑት ደግሞ ኃላፊነታቸውን በአግባቡ ባለመወጣት ተገምግመው እንደታሰሩ ኃላፊው አስታውሰዋል። በጥቃት ፈጻሚነትና ከጥቃቱ ጋር ግንኙነት አላቸው በመባል ተጠርጥረው የታሰሩ ሰዎች ቁጥር አምስት መቶ አራት መድረሱን ኃላፊው አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን በዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የአንበጣ መንጋን ለመቆጣጠር አስቸጋሪ ሆኗል ተባለ። በኢትዮጵያ የተከሰተውን የአንበጣ መንጋን ለመከላከል እስካሁን ከ700 ሺህ በላይ ሄክታር መሬት ላይ ርጭት መደረጉን የግብርና ሚኒስቴር አስታወቀ። ይህም ሆኖ ግን ያንበጣ መንጋውን ለመቆጣጠር አስቸጋሪ ሆኗል ተብሏል። የግብርና ሚኒስቴር ሚኒስተር ዴታው ዶክተር ማንደፍሮ ንጉሴ የኬሚካል ምርጫ አውሮፕላን እጥረትን እንደ ዋና ችግር አንስተዋል። የመንግስት ተቋማት በውጭ የሚኖሩ ኢትዮጵያውያንን ጨምሮ ሁሉም ዜጋ በሚችለው ሁሉ ርብርብ እንዲያደርግም ጠይቀዋል። አዲስ ቸኮል ስርስራለው በኢትዮጵያ ለአንድ ዓመት በዘለቀው የአንበጣ ወረርሽኝ በደቡብ ኢትዮጵያ እንዲሁም በደቡብና ደቡብ ምስራቅ ኦሮሚያ የነበረውን የአንበጣ መንጋ ማጥፋት ቢቻልም በሀገሪቱ ምስራቃዊ ክፍል ማለትም በምስራቅ አማራ፣ ምስራቅ ኦሮሚያ፣ ደቡብ ትግራይ፣ በአፋር በሶማሌ ክልልና በድሬዳዋ አስተዳደር አሁንም ከፍተኛ ጥፋት እየደረሰ መሆኑን የግብርና ሚኒስትር ዴኤታው ዶክተር ማንደፍሮ ንጉሴ በተለይ ለቪኦኤ አስታውቀዋል። እስካሁን ድረስ የአንበጣ መጋውን ለማጥፋት ሰባት መቶ ሺህ ሄክታር መሬት ላይ ርጭት መካሄዱን ነው ዶክተር ማንደፍሮ ያስታወቁት። ርጭቱን በሰው ኃይል፣ በአውሮፕላን እና በተሽከርካሪዎች እየተካሄደ ነው ብለዋል። የመከላከል ስራው እንግዲህ በሰውም በተሽከርካሪ ላይ በተገጠመ ሞተራይዝድ መርጫም በአውሮፕላንም እየተረጨ ነው። እንግዲህ እነዚህ አምስት ክልሎች እና አንድ የከተማ መስተዳደር ድሬዳዋን ጨምሮ እነዚህ ላይ አንድ መቶ ሀያ ሰባት ተሽከርካሪዎች ናቸው የተሰማሩት። በእግረኛ ደረጃም በየክልሉ በየቀኑ የተለያየ ቁጥር ሰው ነው የሚሰማራ በጣም ብዙ ተሽከርካሪ ሊገባ የማይችል ቦታ ላይ በሰው ኃይል ለአውሮፕላንም ለተሽከርካሪ ለተሽከርካሪም በማያመች ቦታ ላይ እየሰራ ነው ያለ ነው። የአንበጣ መንጋን በመከላከል ረገድ ቁልፍ ሚና የሚጫወቱት አውሮፕላኖችም በውስጥ ደረጃ እየተሳተፉ መሆናቸውን ዶክተር ማንደፉ አስታውቀዋል። አምስት አሉ አውሮፕላን፣ ሁለቱ ቅኝት ይሰራሉ፣ ሶስቱ ደግሞ የሚረጩ ናቸው ግን በተጨማሪ በጣም ያስፈልገናል ለማግኘት ጥረት እያደረግን ያለ ነው። ኢንተርናሽናል ማርኬት ላይም ብዙ የሉም። በትልቅ አስጊ ነው ወይም ደግሞ አስቸጋሪ ነው ብለን የምንገምተው ርጭት አውሮፕላን ማግኘትን ነው። ግን አስቀድሞ መግዛት አይቻልም ነበር? ዶክተር ስጋቱ አስቀድሞ ሲነገር የነበረ ስለነበረ እንደሚያስፈልገን ታውቆ ከዚህ በፊት ከስድስት ወር ወይ ከዓመት በፊት ሊገዙ አይችሉም ነበረ? ሀገር ውስጥ ያለውን መተንበይ ይቻላል። ከሌላ ሀገር የሚመጣው ብዙ ፋክተሮች ናቸው ኢንፍሉወንስ የሚያደርጉት የነፋስ አቅጣጫ፣ የአየሩ ሁኔታ፣ የእኛ የዝናብ ሁኔታ፣ ያለንበት የመኸር ወቅት እና ብዙ ፋክተሮች ኮንሲደር ስለሚደረጉ እዚህ ደረጃ ይደርሳል የሚል እምነት አልነበረ። ትንበያው በዚህ መሰረት የከፋ ይሆናል የሚል አልነበረም። ግን ከትንበያው በላይ ሆነ። አሁን ባለው ሁኔታ እረሱን መቆጣጠር እንችል ነበረ። ሁለት አውሮፕላኖች ተቃጠሉብን። እነሱ አሁን ትልቅ ክፍተት ፈጠሩ። ሁለት አውሮፕላኖች ደግሞ ለሰርቪስ ብሎ ሄደው ለጥገና ለጥገና ሄደው ረጅም ጊዜ ወሰዱ። እነዚህ አራት አውሮፕላኖች ናቸው ክፍተት የፈጠሩብን እንጂ በጣም በቁጥጥራችን ስር ነበር። ያን በጣም እንቅስቃሴ ከመጀመሩ በፊት ጠዋት ወይም ምሽት ላይ ርጭት ቢካሄድ ይበልጥ ውጤታማ እንደሚሆን ባለሙያዎች ይመክራሉ። በዚህ ረገድ ተቀናጅቶ በመስራትም ሆነ በግብአት አቅርቦት ረገድ ችግር የለም ይላሉ ዶክተር ማንደፍሮ። እስካሁን ባለው ሁኔታ አቅርቦት ላይ ችግር የለብንም። ወደፊት እንግዲህ ችግሩ እየሰፋ ሲሄድ ምን ይመስላል የሚለውን መተንበይም አይቻልም። ትልቁ ነገር አሁን በቅርበት ሆነ ጠዋት ተነስተ ብትረጭ በጣም ውጤታማ ስራ ይሰራል፣ ወጪ ቆጣቢም ነው። ችግሩ እነዚህ አውሮፕላኖች አርፎ የሚነሱበት ረንዌይ ወይም ኤር ስትሪፕ ስለሌለ ችግሩ የተፈጠረበት አካባቢ ከኤርፖርት ነው የሚነሳው። ድሬዳዋ ከኤርፖርት ነው የሚነሳው። ጅጅጋ ከኤርፖርት ነው የሚነሳው። ሰመራ ከኤርፖርት ነው የሚነሳው። ኮምቦቻም እንደዛው። እና ከኤርፖርት ስለሚነሱ ርቀቱ ብዙ ተመላልሶ ብዙ እንዳያጠፉ ወይም እንዳይቆጣጠሩ ተጽዕኖ ይፈጥራል። ከዛ ውጪ የበጀትም ሆነ የሌሎች ችግር እስካሁን አልተከሰተም። ተባብሮ በመስራት ሌሎች ሴክተር መስሪያ ቤቶችም ተሽከርካሪ አዋተውልናል። ተቀናጅቶ ወይም አብሮ በመስራት ደረጃ የተፈጠረ ክፍተት የለም እስካሁን። ከክልሎች ጋርስ፣ ትግራይ ክልልን ጨምሮ ማለት ነው። ከክልሎች ጋርም ተቀናኝተን አብረን እየሰራን ነው። የክልል ግብርና ቢሮ እና እዚህ ግብርና ሚኒስቴር ነው አንድ ላይ አብሮ እየሰራ ያለው። ትግራይም ጋር በተለይ ደቡብ ዞን ላይ የነበረው የቅንጅት ስራ ጠንካራ ነበረን። በመሀል እንግዲህ በኮሚኒኬሽን ጋፕ መሰለኝ እየተፈጠረው ከቀበሌዎች እና ከወረዳ ጋር በጣም የተነከረ ግንኙነት አለን። ከእነሱ ጋር አብረን እየሰራን ነው። ርጭቶችም እየተካሄዱ ነው። ርጭት አይካሄድም ኮኦርዲኔት ስለሌለ። እስከ ዛሬው ዕለት ድረስ አምስት መቶ ሀምሳ ሺ ሄክታር መሬት በአንበጣ መንጋ መጠቃቱን ይፋ ያደረጉት ዶክተር ማንደፍሮ ግንባር ቀደሞቹ ተጠቂዎች አፋር፣ አማራ እና ኦሮሚያ ክልሎች ናቸው ብለዋል። የሀገሪቱ የኬሚካል መርጫ አውሮፕላን አጠቃቀም አቅም ጥሩ ቢሆን ኖሮ የጉዳት መጠኑን መቀነስ ይቻል እንደነበር ይገልጻሉ። ለመጪዎቹ ሶስት ወራት ችግሩ ቀጣይነት ይኖረዋል የሚሉት ዶክተር ማንደፍሮ በበረራ ወደ ሀገሪቱ የሚገባው የአንበጣ መንጋ እንቁላል ከመጣሉ በፊት ለማጥፋት አውሮፕላንም፣ ሰው አልባ በራሪ ድሮንም፣ ሄሊኮፕተርም በመግዛት እና በመከራየት የሚችሉትን ሁሉ እንደሚያደርጉ አስታውቀዋል። በዚህ ሂደት ኢትዮጵያውያንም ብዙ ይጠበቃል ይላሉ። የግብርና ስራ ብቻ አይደለም፣ የእያንዳንዱን ሰው ቤት ያንኳኳል። አሁን ያለንበት ሲትዌሽን እየባሰበት ከሄደ ስለዚህ፣ ሁሉም ሰው ባለበት ቦታ ላይ አስተዋጽኦ ማበርከት አለበት። ለዚህ ወረርሽኝ መከላከል ተማሪዎች ሳይቀሩ ለዚህ ስራ ካምፔን ማድረግ አለባቸው። ሌሎች ሰራተኞችም ሁሉም በአቅሙ መርዳት አለበት። ተሽከርካሪ ያለው በተሽከርካሪ ሄዶ እዛ መስራት የሚችል ሰው ሄዶ በመስራት እና የከተማና የገጠር ወይም የግብርና እና የሌሎች ሴክተር መስሪያ ቤቶች የምንለው ስራ ሳይሆን በአገር ደረጃ እንደዚህ አይነት ወረርሽኝ ስለተከሰተብን በጋራ መከላከል ያስፈልጋል። ሀገር ውስጥ ያለ ሰው ብቻ ሳይሆን ከሀገር ውጭ ያሉ ዜጎቻችንም መተጋገዝ ይፈልጋል። ባሉበት ቦታ ላይ ስለ አንበጣው አሳሳቢነት አውቆ በተለያየ መንገድ ሀገራቸውን ቢያግዙ ጥሩ ነው የሚል ሀሳብ አለኝ። ለአሜሪካ ድምጽ ሬድዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የአርብ ምሽት ዝግጅት በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ መከታተል ትችላላችሁ። ዜናዎችን ልዩና መደበኛ ሪፖርቶችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁንም አስፍሩ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁም ተከተሉን። ወደ ተከታዩ ዝግጅት እንለፍ። የአምባሳደር ዲና ሙፍቲ ሳምንታዊ መግለጫ። የኤርትራው መሪ በዚህ ሳምንት ያደረጉት የስራ ጉብኝት ሁለቱ ሀገሮች በተለያዩ መስኮች ለሚያደርጓቸው ትብብሮች የግንኙነት መድረኮችን እንደሚፈጥር የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ተናገሩ። ባለፉት ጥቂት ሳምንታት ከ ዘጠኝ መቶ በላይ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸውንም አስታወቁ። መለስካቸው አምሃ ስርስር አለው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሁለት ሳምንቱ ለሀገርና ለውጭ ሀገር ጋዜጠኞች በሚሰጠው ጋዜጣዊ መግለጫ ላይ ቃል አቀባዩ አምባሳደር ዲና ሙፍቲ በኢትዮጵያና በኤርትራ መካከል ያለው ሰላማዊ ግንኙነት ተገቢ እውቅና ሊሰጠው እንደሚገባ አስረድተዋል። ቃል አቀባዩ እንዳስታወሱት አለመታደል ሆኖ ሁለቱ ወንድማማች ህዝቦች ከሁለት አስርት ዓመቶች በፊት ጦር ተማዘው ደም መፋሰሳቸው ተገቢ አልነበረም። ከዚያ በኋላም ጦርነትም ሰላምም በሌለበት ሁኔታ ዓመታት ማለፋቸውም ትልቅ ጉዳት አስከትሏል ካሉ በኋላ ከሁለት ዓመታት ወዲህ የተጀመረው ግንኙነት ይህን እንደለወጠው አስገንዝበዋል። በሁለቱ ወገን የሰላም ግንኙነቱ በሚፈለገው ደረጃ አላደገም ቢባልም የመሪዎቹ ግንኙነት ለመጪው ጠንካራ ግንኙነት መሰረት የሚደለድል ነው ብለዋል። በዚህ ሳምንት የኤርትራው መሪ ፕሬዚደንት ኢሳያስ አፈወርቂ በኢትዮጵያ ያደረጉት የሥራ ጉብኝትም የዚሁ አካል ነው ሲሉ አብራርተዋል። እንግዲህ ፕሬዚደንቱ እዚህ መጥተው የልማት አካባቢዎችን ሲጎበኙ ነበር፣ ህዳሴ ግድቡን ጭምር። ይሄ በሁለቱ ሀገሮች መካከል ሊኖር የሚችለውን ግንኙነት፣ በምን መስክ አብሮ መተባበር እንደሚችሉ፣ በምን መስክ አብሮ መስራት እንደሚችሉ መድረክ ነው። ተደጋጋሚ በመሪዎች መካከል የሚፈጠረው መቀራረብ በሀገሮች መካከል ለሚፈጠረው መቀራረብ መሰረት ነው የሚሆነ መደላደል ይሆናል። ከዚህ አንጻር ጉብኝቱን በገንቢነቱ ማየቱ ነው የሚሻለው። ከዚህ በላይ መሄድ አለበት የሚል ስሜት ይኖራል። እንደ ግለሰብ ቢኖር ጥሩ ነው፣ ነገር ግን ይህም በሂደት ይመጣል። ያው ደግሞ ኮቪድም ከበረራው ጀምሮ ከህዝብ ለህዝብ ግንኙነት ጀምሮ ያቋረጣቸው ነገሮች አሉ። ስለዚህ እነዚህ ነገሮች በሚስተካከሉበት ሰዓት ከኤርትራ ጋር ያለው ግንኙነት ሊስተካከል የበለጠ ግንኙነቱ ሊዳብር ይችላል የሚል እምነት ነው ያለው በዚህ ፕሬዚዳንት ኢሳያስ ያደረጉትን የሥራ ጉብኝት በተመለከተና በሁለቱ አገሮች መካከል ሊፈጠር የሚፈለገውን ግንኙነት ዝርዝር ሁኔታ ለማወቅ ጋዜጠኞች የተለያዩ ተጨማሪ ማብራሪያ ጥያቄዎች ሰንዝረዋል። ከሚኒስቴር መስሪያ ቤቱም በቂ ማብራሪያ እንዳልተሰጠ በማውሳት ቅሬታቸውን ለገለጹ ጋዜጠኞች ቃል አቀባዩ አምባሳደር ዲና ሙፍቲ ምላሽ ሰጥተዋል። ውጭ ጉዳይ ሚኒስትር በዚ ተሳትፏል። ኦፊሻሊ ፎረ ሚኒስትራችን ነበሩ እጅ ጉዳይ አልነበረ ምናምን የሚለው ነገር ስህተት ነው። በመረጃ ደረጃ ማለት ነው። እስከ ህዳሴ ግድብ ጉብኝቱም ላይ ሪፕሬዘንቴሽኑ ነበረ፣ ነገር ግን ስቴትመንት አልተሰጠም። መጨረሻ የተሰጠ ስቴትመንት አልነበረም። ስቴትመንት ብትሰጥ ለእናንተ ይደርሳል። ስለዚህ ለእኛ ተደብቆ የተሰጠ ስቴትመንት የለም ነው እኔ እያልኩ ያለሁት። የመሪዎች ግንኙነት፣ የልማት አካባቢዎችን መጎብኘት ኦፖርቹኒቲ ሊከፍት ይችላል የሚል ነው። በዛ ደረጃ ነው የተወሰደው። ከእናንተ የተደበቀ የተለየ ነገር የለም። ኦፊሻል ነገር በሚያስፈልግበት ሰዓት ኦፊሻል ነገር ነው የሚነግራቸው። ከስፖክስ ፐርሰን ኤክስፔክት የምታረጉት ኦፊሻል ነገር ብቻ ነው። ዜጋ ተኮር ዲፕሎማሲውን በተመለከተ ሚኒስቴሩ ባለፈው ጥቂት ሳምንታት ያከናወነውን አምባሳደር ዴና ዘርዝረዋል። በተለይም ከባድ ችግር አጋጥሟቸዋል የተባሉትን ኢትዮጵያውያን ስደተኞች በተመለከተ ጥቂት የማይባሉ ዜጎች ወደ አገራቸው እንደተመለሱ ዘርዝረዋል። በዚህም መሰረት 993 ዜጎች የተመለሱ ሲሆን ከሳዑዲ አረቢያ 955፣ ከታንዛኒያ 5፣ ከጅቡቲ 35 ተመልሰዋል ብለዋል። የእነዚህን መሰል ዜጎችን ችግር ለመፍታት የተለያዩ ጥረቶች የተካሄዱና አሁንም ጥረቱ የቀጠለ መሆኑንም በዝርዝር አብራርተዋል። ከጅቡቲ በሳዑዲ ካሉ በእስር ላይ ከሚገኙ ዜጎች ሌላም አካባቢ ሚድል ኢስት ስትራንድድ ከሆኑ ዜጎች ጉዳይ ጋር የተያዘ በሚዲያም እንዳያችሁት በሳዑዲ ውስጥ ያሉ የዜጎቻችን ጉዳይ በጣም ነው የሚያሳዝነው። እየተሰቃዩ የነበሩበት ሁኔታ ነው ነበረው። በተለይ በየመን በኩል ገብተው እነዚህን ለማውጣት የተደረጉ ጥረቶችም በዛው ልክ መቀጠል ያለባቸው ጥረቶች ናቸው። ም በወጣው ፕላን ምናልባት እዚህ ላይ መዘግየት ሊኖር ይችላል፣ በተፈለገው ደረጃ እንጂ፣ እንደ መንግስታችን ፍላጎት ዜጎቻችን ዛሬ በሙሉ ይዘን ብናመጣቸው ደስታውን አንችለውም። ነገር ግን ኢንተርናሽናል ትራቪል ላይ ደግሞ ሊሚቴሽንስ የራሳቸው ካሉባቸው መንግስታትም ጋር የተያዙ አንዳንድ ነገሮች አሉ። ማንነታቸውን የማጥራት የሴኩሪቲ ጉዳይ፣ እነዚህ ነገሮች ምናልባት ያዘገዩበት ሁኔታ ይኖራል። በተረፈ ግን አሁን የተጀመረው ሂደት ውጤታማ ሊሆን የሚችል ነው። ብዙ ዜጎች መጥተው ዘገቡበት ሁኔታ ነው ያለው። ቃል አቀባዩ አክለውም ዋናው ጉዳይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ ሳይሆን ተመልሰው እንዳይሰደዱ አመቺ የኑሮ እድል በሀገራቸው እንዲፈጠር ማስቻል ነው ብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ አስራ ዘጠኝ ና በ ሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሀሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኑ። ወደ ተከታዩ ዘገባ ስናልፍ ትምህርት ለማስጀመር ውይይቱ ቀጥሏል ይላል። የሳይንስና ከፍተኛ ትምህርት ተቋማት የኮሮና ቫይረስን በመከላከል ትምህርት ለማስጀመር ለሚያደርጉት ጥረት አስፈላጊውን ድጋፍ እንደሚሰጥ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ ተናገሩ። ባለፈው ዓመት በተቋማት ውስጥ የታዩ የሰላም መደፍረስ ችግሮች ደግመው እንዳይፈጠሩ ሰላማዊ የመማርና ማስተማር ስራ እንዲከናወንም ጥሪ ያቀርበዋል። ኮሮና ቫይረስን እየተከላከሉ የከፍተኛ ትምህርት ስልጠና ተቋማትን መልሶ ለመክፈትና ሰላማዊ አድርጎ ለማስቀጠል የተቀመጡ መስፈርቶች መሟላታቸውን የሚገመግም የመስክ ዳሰሳ ጥናት ሪፖርት ቀርበዋል። በቀረበው ሪፖርት ላይ የሚመክር ጉባኤ ደግሞ ከፍተኛ ባለስልጣናት በተገኙበት በሐዋሳ ከተማ ውይይት እየተካሄደ ነው። አብዛኛው ተቋማት መስፈርቱን ማሟላታቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ዶክተር ሳሙኤል ሁርቃቶ ተናግረዋል። በሳይንስና ከፍተኛ ትምህርት ሚኒስቴር አዘጋጅነት በሐዋሳ ዛሬ በተጀመረው ውይይት ላይ የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የውጭ ጉዳይ ሚኒስትርን ጨምሮ የተለያዩ ሚኒስትሮችና የሁሉም ዩኒቨርሲቲ ፕሬዝዳንቶች ተገኝተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። ኮቪድ-19 የተከላከሉ ዩኒቨርሲቲዎችን መልሶ ለመክፈት የተሰራ ባለው ስራና ሰላማዊ አድርጎ ለማስቀጠል የተቀመጡ መስፈቶችን ማሟላታቸውን የሚፈትሽ ግብረ ኃይል ወደ ተለያዩ ዩኒቨርሲቲዎች በመሄድ የመስኬዳ ስራ ጥናት አድርገዋል። በጥናት ሪፖርቱ ላይ የሚመክር ጉባኤ ከፍተኛ ባለስልጣናት በተገኙበት በሐዋሳ ከተማ የተካሄደ ሲሆን በጉባኤው የተገኙት የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ ዩኒቨርሲቲዎች ኮሮናን በመከላከል ትምህርት ለማስጀመር ጥረት እያደረጉ ነው ብለዋል። በእቅድ ድጋፍም እንደሚደረግላቸውም ተናግሯል። ወረርሽኙ አሁንም ያልጠፋ ስለሆነ አስፈላጊ ጥንቃቄ እያደረገን በቂ ግን በዝግጅት አድርገን ማለትም ተማሪዎች ወደ ትምህርት ገበታቸው ሲመለሱ አስፈላጊውን ግብዓት የአፍና አፍንጫ መሸፈኛ፣ መታጠቢያ ወዘተ በማቅረብ በተቋማቱ ችግር እንኳን ቢከሰት ሕክምና ማድረግ የሚቻልበት ቅድመ ዝግጅቶችን በማከናወን አስፈላጊውን ጥንቃቄ አድርገን ስራ መጀመር ስላለብን የተካሄደው ቅድመ ዝግጅት በዚሁ መድረክ በዝርዝር መፈተሽ ይኖርብናል። ባለፈው ዓመት በዩኒቨርሲቲዎች የታየው የሰላም መደፍረስ ችግር ማስወገድ እንደሚያስፈልግና ዩኒቨርሲቲዎች የተሰጣቸውን ኃላፊነት ብቻ እንዲወጡ አሳስበዋል። በሌላ በኩል የዘንድሮ ዓመት አገር አቀፍ ብርጫ የሚካሄድበት መሆኑ በከፍያ ትምህርት ተቋማት ሰላማዊ የመማር ማስተማር ስራ ለማከናወን እንዲቻል የትኛው የጸረ ሰላም ኃይል እድል እንዳያገኝ ማድረግ ይኖርብናል። ለዚህም የተማሪዎች ካውንስል አደረጃጀቶች፣ የአካባቢ ማህበረሰብ፣ የፀጥታ አስከባሪ አካላት በቅንጅትና በተሟላ ይቅር መንቀሳቀስ ይኖርባቸው። ባሳለፍነው ዓመትም በሀገራችን የተከሰቱ የሰላምና የፀጥታ ችግሮች በየትኛውን መስፈርት ተቀባይነት ሌላቸው ተመሳሳይ ችግር እንዳይከሰት የዩኒቨርሲቲ ዩኒቨርሲቲዎች ስራ አመራር ቦርድ፣ የዩኒቨርሲቲዎች አመራር፣ የአካባቢው አስተዳደር በንቃት በመከታተል ማንኛውም የጸጥታና የደህንነት ስጋት ማስወገድ ይኖርብናል። ትምህርት ለመጀመር ዩኒቨርሲቲዎቹ ማሟላት አለባቸው የተባሉት 69 መስፈርቶች ሲሆኑ በዋናነት ትኩረት የሚያደርጉት በአመራርና በሰው ኃይል አደረጃጀት ዝግጅት በመማር ማስተማር ሂደት ውስጥ የሚያስፈልጉ የመሠረት ልማትና አገልግሎት ግብዓት አቅርቦት እንዲሁም በሕግና እቅድ ማዕቀፍ ላይ መሆኑ ተገልጧል። በ45 ዩኒቨርሲቲዎች የመስክ ምልክት ያደረጉት አራት አባላት ያሉት 11 ቡድን ወይም ግብረ ኃይሎች ሲሆኑ ያንዳንዳቸው አራት ዩኒቨርሲቲዎችን ቃኝተው ሪፖርት አቅርበዋል። የሳይንስና ከፍተኛ ትምህርት ተቋማት ትምህርት በሚጀምሩበት ሁኔታ ላይ የመክረ ያለውን መድረክ አስመልክተው በ ሀዋሳ ከተማ መግለጫ የሰጡት የሳይንስና ከፍተኛ ትምህርት ተቋማት ሚኒስትር ዶክተር ሳሙኤል ኡርቃቶ አብዛኛው ተቋማት መስፈርቱን ማሟላታቸውን ተናግረዋል። የኮሮና ቫይረሱን የተከላከሉ ትምህርት መጀመር በሰው ህይወት ላይ ጭምር የመወሰን ጉዳይ በመሆኑ የሳይንስና ከፍተኛ ትምህርት ተቋማት ያወጣውን የአስተዳደር መመሪያ መተግበር እንደሚገባም ዶክተር ሳሙኤል አሳስበዋል። የተወሰኑ ዩኒቨርሲቲዎች ግን ተጨማሪ ስራ የሚፈልግ መሆኑን ተገንዝበናል። በደንብ ትኩረት ለማድረግ የሚፈልገው በዚህ አጀንዳ ይሄ እንግዲህ በሰው ልጅ ላይ ችግር የሚፈጠር የበሽታ ጉዳይ ነውና ከዚህ በፊቱ የኢንስፔክሽን ስራ ተሰርቶ፣ በተመሳሳይ መልኩ አለባብሶ መሄድ አይቻልም። ጠንከር ያለ ኢንስፔክሽን ስራ ነው የተሰራው። የመጣውንም ውጤት አይታቸዋል። የሚቀሩ ስራዎች አሉ ተብሎ ሪፖርት ተደረገው መሰረት በተገቢው ማሻሻል አለብን ማለት ነው። ከዚህ አንጻር የአመራር ዝግጅት በጣም ጠቃሚ ነው። ጠንካራ አመራር አቅም ይፈልጋል፣ ቅንጅት ይፈልጋል፣ ተናበው መስራትን ይፈልጋል። የአመራሩን ሁኔታ ፈትሸን ካየን በኋላ በአንዳንድ ተቋማት ማሻሻል ያለባቸው መኖሩ ናትናልና ከስራ አመራር ቦርዶችን ጋር ተነጋግራችሁ ያንን ማሻሻል ይጠበቅባቸዋል ማለት ነው ከአርባ አምስት የመንግስት ዩኒቨርስቲዎች ውስጥ የዲላ፣ የድረዳዋ፣ የሰመራ፣ የመዳወላቡ፣ የጅግጅጋ የቡሌሆራና የቦንጋ ዩኒቨርሲቲዎች መስፈርቱን አለማሟላታቸው በጥናቱ ላይ ተገልጧል። ያላሟሉ ተቋማት ምን ይሆናሉ? እንዲያሟሉ ጥረት ይደረጋል፣ ድጋፍ እናደረጋለን። አሟልተው ሲያጠናቅቁ ተማሪዎቻቸውን ይቀበላሉ ማለት ነው። የግድ ሁሉም በአንዴ ይቀበላል ማለት አይቻልም። በተቀመጠው መርሃ ግብር ውስጥ መቀበል ካልቻሉ ሌሎች አማራጭ መንገዶችን እንከተላለን። ዩኒቨርሲቲዎች የገጽ ለገጽ ትምህርት ለመጀመር በሶስት ዙር ተማሪዎች እንደሚቀበሏቸው የተናገሩ ሲሆን ተማሪዎች ወደ ግቢያቸው የሚመለሱበት ቀን ግን በውል አልታወቀም። የኮሮና ቫይረስን የተከላከሉ ትምህርት ከማስተማር ጎን ለጎን ሕግ የማስከበር ስራም ተጠናክሮ እንደሚቀጥል ዶክተር ሳሙኤል ተናግሯል። ያ መመሪያ ከዚህ በፊት ያለው አይነት ሳይሆን ጠንከር ያሉ ነገሮችን አካተነው። ጥፋት የሚያጠፋ ኮሮናን በሚመለከት ለመከላከል ያስፈልጋሉ የተባሉ ነገሮችን አለም መተግበር ያስቀጣል። ስለዚህ ተማሪዎች፣ መምህራን፣ የአስተዳደር ድጋፍ ሰጪ ሰራተኞች፣ አመራሮች መመሪያውን በተገቢው እንዲገነዘቡ የማድረግ ኃላፊነት ከሁሉም ፕሬዚዳንቶች ይጠበቃል ማለት ነው። በሳይንስና ከፍተኛ ትምህርት ሚኒስትር አዘጋጅነት ዛሬ በአዋሳ ከተማ የተጀመረው ውይይት ለተከታታይ ሶስት ቀናት የሚቀጥል ሲሆን በውይይቱ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸውና ሌሎች የተለያዩ ሚኒስትሮች እንዲሁም የሁሉም ዩኒቨርሲቲ ፕሬዚዳንቶች ተሳትፈዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብሪዮስ ሐዋሳም። ብርሃንን ለዘገባው እናመሰግናለን። የአፍሪካ የፍልሰተኞች ፍሰት ገጽታ ብዙውን ጊዜ በትክክል እንደማይገለጽ የአፍሪካ ሕብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ ያመለክታል። አብዛኞቹ አፍሪካውያን ፍልሰተኞች ባህሮችንና ውቅያኖሶችን በብልሹ ጀልባዎች ለማቋረጥ የሚሞክሩ ሳይሆኑ የአፍሪካን ድንበሮች በየብስ የሚሻገሩ ናቸው ይላል ዘገባው። የአሜሪካ ድምጽ ዘጋቢ ሳይመን ማርክስ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። አዳነች ፍስሀዬ ታቀርበዋለች። ስለ አፍሪካ ፍልሰተኞች የሚወጡት ዘገባዎች ለአመታት ያህል ያተኮሩት ብቃት በሌላቸውና በሚንገዳገዱ ብልሹ ጀልባዎች ላይ ታጭቀው በደቡባዊ አውሮፓ ለመድረስ በሚሞክሩት ፍልሰተኞች ላይ ነው። ጠበብት እንደሚሉት እንዲህ አይነቱ የተሳሳተ ገጽታ በፖሊሲዎች ላይ ጉጂ አንደምታ ይኖረዋል። ይህን አብዛኛው የሚመደበው ገንዘብ ከአፍሪቃ የመውጣት ፍላጎት በሌላቸው ሰማኒያ ከመቶዎቹ ሳይሆን አፍሪካውያን ፍልሰተኞች የሜዲትራኒያን ባህርን አቋርጦ እንዳይገቡባቸው በመከላከል ተግባር ላይ እንዲውል ያደርጋል ማለት እንደሆነ ዘገባው ያወሳል። የአሜሪካ ድምፅ ያነጋገራቸው በኢትዮጵያ የዓለም አቀፍ የፍልሰት ድርጅት ተወካይ ሞሪን አችያንግ ያብራራሉ። አፍሪካን አስመልክቶ ያለው የተሳሳተ ትርክት መላ አፍሪካውያንን በሜዲተራኒያን ባህር በኩል አውሮፓ ለመግባት የሚሞክሩ አስመስሎ የሚያቀርብ ነው። ይህ እጅግ ከሀቅ የራቀ ግንዛቤ ነው። አብዛኞቹ አፍሪካውያን ፍልሰተኞች በአህጉሪቱ ባሉት ሀገሮች ውስጥ በየብስ በኩል የሚሻገሩ እንጂ ባህርን የሚያቋርጡ አይደሉም። እንዲህ አይነቱ የተሳሳተ አመለካከት ታዲያ የሚያስከትለው አደጋ አለ። ፍልሰትን በሚመለከት የሚወጡት ፖሊሲዎችና ፕሮግራሞች ምናልባትም የበለጠ ትኩረት በሚያስፈልገው በአህጉሪት ውስጥ ባለው የፍልሰተኞች ጉዳይ ላይ እንዳያተኩር ያደርጋል። የአፍሪካ ሕብረት ባለፈው መጋቢት ወር በስልሳ አራት ኢትዮጵያውያን ፍልሰተኞች ላይ የደረሰውን አይነት አደጋ ለማስወገድ ሲል ሁለት አበይት ሕጎች ማውጣቱ ታውቋል። ስልሳ አራት ኢትዮጵያውያን በህገ ወጥ መንገድ ወደ ደቡብ አፍሪካ ሲያመሩ ሞዛምቢክ ላይ አንድ የጭነት መኪና ውስጥ በአየር ጦት ታፍነው መሞታቸው ተገልጿል። የአፍሪካ ህብረት ያወጣቸው ህጎች አንደኛው የአፍሪካ አህጉር የነፃ ገበያ ቀጠና የተባለ ሲሆን በመጪው ጥር ወር ገቢራዊ እንደሚሆን ተገልጿል። እቃዎች በአፍሪካ ድንበሮች በኩል በነፃ እንዲዘዋወሩ ይፈቅዳል። ሁለተኛው ህግ ደግሞ የነፃ እንቅስቃሴ ፕሮቶኮል የተባለ ሲሆን በነፃ የመንቀሳቀስ ፈቃድ ይሰጣል። ይህ ህግ ሙሉ በሙሉ በተግባር ላይ ሲውል የአፍሪካ ሀገራት ድንበሮችን ለመሻገር ቪዛ ወይም የይለፍ ፈቃድ አያስፈልግም። በኢትዮጵያ የዓለም አቀፍ ፍልሰት ድርጅት ተወካይ ሞሪን አቺያንግ ስለ ህጎቹ ዓላማ ገልጸዋል። የእነዚህ ሁለት አበይት የአፍሪካ ህብረት ውሳኔዎች ዓላማ አፍሪካን ወደ አህጉራዊ ውህደት ለመግፋት ነው። ይህን ማድረግ የሚቻለውም እቃዎችና ሰዎች በአህጉሪቱ በነጻ እንዲንቀሳቀሱ በመፍቀድ ነው። በአሁኑ ወቅት አብዛኞቹ አፍሪካውያን ከአንድ የአፍሪካ አገር ወደ ሌላ ለመዘዋወር ቪዛ ያስፈልጋቸዋል። የአፍሪካ ህብረትና ዓለም አቀፍ የፍልሰት ድርጅት ያወጡት አብይ ዘገባ እንደሚለው በአህጉሪቱ ያለው የፍልሰት ሁኔታ ለጋሽ ሀገሮች የሚፈልጉትን የሳህል ሀገሮች ድንበርን መዝጋት የመሳሰሉትን በመፈጸም ላይ ከማትኮር ይልቅ በአህጉሪቱ ፍላጎት ላይ ማትኮር እንደሚያስፈልግ አስገንዝበዋል። ፖሊሲዎች በሚገባው ቦታ ላይ እንዲውል እና በበለጠ ጠቃሚ እንዲሆኑ ለማስቻል የአውሮፓና የአፍሪካ ሀገሮች ስለ ፍልሰት አሃዞች መረጃ መለዋወጥ ግድ ይላል። የአፍሪካ ህብረት የስራ የፍልሰትና የማህበራዊ ጉዳይ ክፍል ኃላፊ ሳቤሎ እምቦካዚ ስለ ፍልሰት ጉዳይ ፖሊሲ የሚያወጡት ክፍሎች ለፍልሰት ምክንያት ለሆኑት ስራ አጥነትን ለመሳሰሉት መፍትሄ በማግኘት ላይ ቢያተኩሩ የተሻለ ይሆናል ይላሉ። ከፍልሰተኞቹ ወደ አሜሪካና አውሮፓ ለመሄድ የሚፈልጉት በጣም ጥቂቶች ናቸው። በአፍሪካ አገሮች መካከል ካለው የፍልሰት ሁኔታ ጋር ሲነጻጸር ጥቂቶች ናቸው። በማደግ ላይ ባለችው አፍሪካ ትኩረት ማግኘት ያለበት ይህ ነው። ስለ ፍልሰት ጉዳይ የወጣው ዘገባ በሕገወጥ መንገድ ስለሚደረገው ፍልሰት ብዙም መረጃ እንደሌለ ገልጿል። ነገር ግን በተገኙት አሃዞች መሰረት አብዛኞቹ ወደ አውሮፓ የሚካሄዱ ፍልሰቶች በሕጋዊ መንገድ የተደረጉ መሆናቸውን የአፍሪካ ሕብረትና ዓለም አቀፍ የፍልሰት ድርጅት ያወጡት ዘገባ አስገንዝቧል። አዳነችን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በጨበራ ጩርጩሯ ብሔራዊ ፓርክ የዱር እንስሳት ቁጥር በየጊዜው እየጨመረ መሆኑን የፓርኩ የጥበቃ ሰራተኞች ይናገራሉ። ፓርኩን የሚጎበኙ ሰዎች ቁጥር ግን እስከ ዛሬም ጥቂት እንደሆነ ታውቋል። የኮንሻ ወይም የጊቢ አራት የኃይል ማመንጫ ግድብ ስራም ከአራት እስከ አምስት አመት ባለው ጊዜ እንደሚጠናቀቅ ይጠበቃል። መለስካቸው አምሃ ዝርዝር አለው። የጨበራ ጩርጩራ ብሔራዊ ፓርክ በይፋ የተከለለው በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል አማካይነት እንደ ኢትዮጵያ ዘመን አቆጣጠር በ997 ዓ ምት ነበረ። በዳውሮ ዞንና በኮንታ ልዩ ወረዳ ውስጥ የሚገኝ ብሔራዊ ፓርክ ነው። በዳውሮ ዞን የባህል ቱሪዝምና ስፖርት መምሪያ መረጃ መሠረት የፓርኩ አጠቃላይ የቆዳ ስፋት 1190 ካሬ ኪሎ ሜትር ሲሆን ከባህር ጠለል በላይ በ700ና በ2800 ሜትር ከፍታ ተንጣሎ የሚገኝ ነው። ይህን ፓርክ አቋርጠው ወደ ኦሞ የሚፈሱ ሁለት ወንዞች አሉ፤ ሻሸማና አድካላ ይባላሉ። በዚህ ፓርክ የሚገኘው የእንስሳት ሀብት ብዙ እንደሆነ የቢሮ መረጃ ቢናገርም በእጅጉ ትኩረት ተሰጥቷቸው የሚጠበቁትን እንደ ዝሆንና ጎሽ የመሳሰሉትን በብርታት ከሚጠብቁት መካከል ስሜ አድማሳ ይባላል ያለኝን አንድ አባል አነጋገርኩት። አድማሳ የጠበቃ ስራውን እዚህ የጀመረው በ2001 ዓ ም ነበረ። በእነዚህ ዓመታት ሁሉ በጣም ተዝ የሚልህ ምንድን ነው አልኩት። ተዝ የሚለኝ አርባ አምስት ዞን የነበሩት እዛ ዞኖቹ አርባ አምስት ናቸው አርባ ምናምን ናቸው ሁሉም ሊበልጡ ይችላሉ። እነሱን ጠብቀን እስከ ዛሬ እስከ ሶስት መቶ እስከ አራት መቶ ኃይል አደርሰናል። ያው እሱ በጫካ በብዙ መንገድ ችግር፣ ውሃ ሙላት ብዙ እርቀቶች አሉ፣ ግርግዞች አሉ። የተሸገርን የተሰቃየን ተስፋ አድርገን ለሚመጣው ተስፋ እግዚአብሔር ካለ ለሚመጣው እድል ብዙ ስላለ እሱን ተስፋ እያደረገን እስከ ዛሬ ጠብቀን አደርሰናል። እስከ ዛሬ ሌሎች ጎሽ አለ፣ ደፈርሳ አለ፣ ነብር አለ፣ ሌ አንበሳ አለ አለ። እርቀት ነው ትንሽ ቁጥቋጦ ከትንሽ ቦታች ከወረድን እንጂ በዚህ በቅርቡ ማየት ስላልቻል ነው እንጂ ታች አለ፣ ብዙ ነው ያለው። ወዴት ነው የሚባለው? ቦባ የሚባል ዱቃ ቦባ የሚባል እዛ ታች ነው እሱ፣ እዛ ነው የሚሆነው ቁጥቋጦ የሚፈልጉት። ክርም ካለፈ በጋ ጊዜ ነው የሚወጡት፣ እና በዚያ ክርም ስለ አልሚያ አይመጣም። የሌሎቹ ጎሾቹ ቁጥር ድሮ ከነበረው ማለት ከምታውቀው አሁን ቀንሷል ወይስ ጨምሯል? በጣም በጣም የጨመረ እየመጣ ነው። በጣም በጣም የጨመረ እየመጣ ነው። ለምን በፊት ትንሽ

ጨበዳ ጆጅራ ስፍራቱ አንድ ሺህ ሶስት መቶ እስኮል ኪሎ ሜትር እደዛ። ምን ጊዜ ነው በጣም ችግር የሚገጥማቸው? ክረምት ጊዜ ነው። ክረምት ጊዜ ለውሃ ሙላቱ ትንሽ ያስቸገራል። በጋ ከወጣ አደን፣ ህገወጥ አደንም አለ። ግን የስኮቶች ትኩረት በቃ ጥንካሬ በተነሳ ሁሉም አሁን እንደ በፊት አይደለም ቱቷል። ችግሩም ያው ብጋጥም ጠንክረን እየሰራን ነው። የህገ ወጥ አደን ምን ጊዜ ነው በጣም የሚበረታው? በጋ ጊዜ። በቃ ከየት አካባቢ ነው? ከታች ከታች ነው። ከታች ይሄ ዴቻ ከዴቻ ወረዳ የሚባል አለ። ዴቻ ወረዳ በዚህ ዞን ውስጥ ነው ወይስ አይደለም? ዞን ውስጥ አይደለም፣ ከውጭ ነው። ከዛ ከቦንጋ ዞን ከቦንጋ በኩል ከወደ ምዕራብ ታች በኩል ዞን በኩል ሰዎቹ በስርቆት መልክ ገብታ እንዲ አንደ ይረብሻል። በስርቆት ነው እንጂ በአገባቡ ይወጣ የለም ስርቆ ልጆቹ ምናምን ሄዶ ይዘርፋሉ። ምን ጥርስ ይፈልጋል ነው ከዚህ ጥበቃ ከጠነከረ በኋላ ምን መጣ የለም። ጀምሮ ነው ጀምሮ ነው ከዛ በፊት ነበረው ጥንካሬ ያው እስካቶች ጥንካሬ ጥበቃ ብዙ ስለሆነ እንግዲህ ከዛ ጀምሮ እስከ ዛሬ አላየንም። የመጣ ያለ አንተ አሁን ወደዚህ ስራ ከመሰማራት በፊት ምን ነበረ መሰራት? እርሻ ስራ እየሰራው ነበር። ተማሪ ያው የተወሰነ ትምህርት ትምህር ያለው እርሻ እየሰራው ነበርኩ። ከቀበሌ ሚሊሺያው አመራር ሁኜ ቀበሌ ቦች ጋር አመራር ሁኜ እየሰራው ነበርኩ። ከዛ ያው የራሳችን ይህን ፈርክ አለ ተብሎ ይጠብቃል ወደ እንስሳችሁን ይጠብቃሉ። ፍቅር ለኛ በልለኛ ልማት ያመጣል ተብለን ከዛ ስራ ደሞ ወደዚህ መጥቼው ከዚህ በጀምረ በፊት ከሚሰራባቸው መስሪያ ቤቶችና አሁን ከሚሰራው ይህኛው ይሻላል ይሄ ነው። በጣም ወዳለሁ ወዳለሁ ሌማት የኛ ስለሆነ ልጆቻችን በፊት ህገወጥ ጥቃት ያደርጋል። አሁን እኛ ከጠብቀሙ በኋላ እድገቱ ስለተጨመረ ለእኛም ደግሞ እድል ወደፊት ለልጃችን ሆነ ለእኛም አሁንም ልጃችን ወደፊት ለትውልዳችን እድገት ስላለ እሱ ጥብቀ ለትውልዱ ለማድረስ አሳብ ስላለኝ ይህን ቀጥ አሁንም ብሰራ ውጤት ያመጣለሁ ብዬ ነው ያስበው። አሁን እናንተ ጥበቃ ከጀመራችሁ እና ሰው ማለት የእንስሳቱ ቁጥር እነዚህ ከጀመረ በኋላ ሰው የሚጎበኘው በህገ መንገድ ብዙ ነው እንዴ? ይመጣል አይመጣም? ብዙ አይመጣም። ብዙ አይመጣም። ለምን የማይመጣ እንግዲህ አልታወቀም፣ ተብሎ እንዴት ነው የማይመጣው ብለን እኛ ልጅ ጎበኞችን እንጠይቃለን። ለምንድን ነው የማይመጣው? አልታወቀም። ገና ነው ፈርክ ፈርት አልታወቀም። በፊት አልታወቀ አሁን የታወቀ ስለሆነ ወደፊት ይመጣል። ችግር የለም ትንሽ የጨመረ ነው። ከጨመራ ጩርጩራ ብሔራዊ ፓርክ ወደ ደቡብ ምስራቅ ዝቅ ብሎ የሚገኘው የኮይሻ ግድብ ነው። የግድቡ ስራ የተጀመረው እንደ አውሮፓ ዘመን አቆጣጠር በ2016 ወይም በኢትዮጵያውያን ዘመን አቆጣጠር በ2008 መጋቢት ወር ላይ የነበረ ቢሆንም የፋይናንስ ችግር አጋጥሞት ስራው ተጓቶ እንደነበረ ይታወቃል። ከሁለት ዓመታት ወዲህ ገንዘብ በማፈላለግ ሥራው እንደገና ተጀምሯል። በኮሻ ኃይል ማመንጫ ፕሮጀክት ውስጥ የክፍያ ሥራና የኮንትራት አስተዳደር ሰራተኛ አቶ ኢዩኤል ሰለሞን ስራው አሁን ያለበትን ደረጃ ነግረውኛል። አሁን ያልሰራን ያለ ነው። የመጀመሪያው ያው የግድቡ አርማታ ስራ ነው። ሮለር ኮምፓክትር ኮንክሪት ይባላል። አርማታው በሮሎ እየተዳመጠ የሚሰራ ኮንክሪት ነው። አዲስ ቴክኖሎጂ ነው። አዲስ ብለን ብንናገረውም ብዙ ዓመት ከ50 ዓመት በላይ ኤክሰርሳይዝ የተደረገ ነው በዓለም ላይ እና በዚሁ የአርማታ አይነት ጊቤ ሶስትን ሰርተን ጨርሰናል። አባይን እየሰራን ነው። ስለዚህ እኛ አገር እንኳን ሶስተኛ ግድብ ነው። ያው አዲስ ብለን ስንናገር አዲስ እንዳይደለ ለመናገር ፈልጌ ነው እና የእሱ ኮንክሪት ስራ የአርማታ ስራ አለ። የሀይል ማመንጫ ቤቱም ኮንክሪት ስራዎች ተጀምረዋል። እንደምንመለከተው የሁለት ዩኒቶች የተወሰነ ድረስ ከፍ ብሎ ነው የምናያቸው። እዛ ጋር የምንመለከታቸው ሁለት ቤት የሚመስሉ ነገሮች የሀይል ማመንጫ ቤቱ የኮንክሪት ስራ ከፍ ያለበት ሴክሽን ነው። ስለዚህ ሀይል ማመንጫ ቤታችን እዛ ጋ ይሆናል። የማስተንፈሻ ስራውን የሚሰራው ወይም ስፒሎ የምንለው እዛ ጋ ያለው ስለሆነ በዛ በኩል ነው አሁን የምናስተነፍሰው። ያ ምንድነው ኤክሰስ የሆነ ውሃ ሲመጣ እንግዲህ ሁሉ ነገሮች ተስተካክለው ማለት ሁሉ ኮንዲሽኖች የተመቻቹ ከሆኑ ከአራት እስከ አምስት ዓመት ባለ ጊዜ ውስጥ ሁሉን ነገር እናጠናቀቃለን ብለን ነው ተስፋ የምናደርገው ማለት ነው። የገበታ ለሀገር የኮይሻ ፕሮጀክት ሲጠናቀቅ ይህ ግድብ የሚያመነጨውን ኃይል ብቻ ሳይሆን ሌላውን ሀብትም ይበልጥ በጥቅም ላይ እንደሚያውለው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምንመልስካቸውን መሀን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞ እስከ አርብ የነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም ቻሉ። Thank mm -hmm. you.